የባለ ብዙ ቀለም ሀሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ የሚተላለፍላችሁ የዛሬ ማክሰኞ ሚያዝያ 15 2011 ዓ ም የጋቢና ቪኦኤ ዝግጅታችንን ጀመርን። በኢትዮጵያ ያለው የፖለቲካ ግምገማ በአንዳንድ የኢትዮጵያ ተንታኞችና ፖለቲከኞች ከሚንጸባርቀው የተለየ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። በውስጥ ያሉ ፖለቲከኞች ካላቸው ከፍተኛ ኢንፎርሜሽን ውስንነት ስጋት ይታይባቸዋል። በአፍሪካ ውስጥ ተስፋ ካላት ብንሰራባት ከምታዋጣ ሀገር ተብላ የምታስበው ኢትዮጵያ ናት። ከጫፍ ጫፍ አለም ብትዞሩ ማንኛውም ኢንቨስተር ይነግራቸዋል። ዝርዝር ዘገባውን ይዘን እንመለሳለን። በሌላ ዘገባ ደግሞ የጊቤ ሸለቆ ብሔራዊ ፓርክ ከሀያ በላይ ጉማሬዎችና ሌሎች ተሳቢ እንስሳት በጥቂት ቀናት ውስጥ ተከታትለው መሞታቸው ተሰምቷል። ዝርዝሩን ይዘን እንመለሳለን። ሌሎች ለምሽት ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ፂዮን ግርማ አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና የሱዳን የሽግግር ወታደራዊ መማክርት መንገዶቹ አሁኑኑ እንዲከፈቱና መሰናክሎቹ እንዲነሱ የጠየቀ ቢሆንም የሱዳን የተቃውሞ መሪዎች ካርቱም ውስጥ የተቃውሞ ሰልፍ ማድረጉን እንደሚቀጥሉ ገልጸዋል። የተቃውሞውን እንቅስቃሴ የሚመራው የሱዳን ባለሙያዎች ማኅበር አዲሱ የሽግግር ወታደራዊ መማክርት ሥልጣኑን ለሲቪል መንግሥት እንዲያስረክብ ለማስገደድ ሲሉ ተከታዮቻቸው ዛሬ በመቀመጥ አድማው እንዲቀጥሉ ጥሪ አድርገዋል። በመዲናይቱ ካርቱም ዛሬ ሰልፍ እንዲደረግ በመጪው ሐሙስ ደግሞ ሕዝባዊ መሰባሰብ እንዲኖር ማኅበሩ ጥሪ አድርገዋል። የዩናይትድ ስቴትስ የጂኦሎጂ ወይም የመሬት ምርምር ጥናት ደቡባዊ ፊሊፒንስ በሌላ ከባድ የመሬት ነውጥ ተመቷል ይላል። ትላንት የሀገሪቱ ሰሜን ክፍል በስድስት ነጥብ አንድ በሚለካ ርዕደ መሬት ተመቶ ቢያንስ አስራ አንድ ሰዎች ሞተዋል ዛሬ ከሰዓት በኋላ የተነሳው የመሬት ነውጥ በስድስት ነጥብ አምስት እንደሚለካና በሀገሪቱ ማዕከላዊ ክልል ያማከለ እንደሆኑም ታውቋል የደረሰ ሞትና ጉዳት እስካሁን አልተገለጸም በህንድ ውቅያኖስ ላይ እየታየ ያለው አዲስ የትሮፒካል ሳይክሎን ወይንም ከባድ አውሎ ነፋስ የተቀላቀለበት ማዕበል በያዝነው ሳምንት ኮሞሮስን፣ ሞዛምቢክና ታንዛኒያ ሊያተራምስት እየተዘጋጀ እንደሚመስል ተተምብየዋል። ከአንድ ወር በላይ በፊት ኤዳ የተባለ ሳይክሎን ከፊል ደቡብ ምስራቅ አፍሪቃ ላይ ከባድ ጉዳት ማድረሱ አይዘነጋም። የፈረንሳይ የአየር ትንባይ አገልግሎት ትሮፒካል ሳይክሎን ኬንዝ የሚለው ማዕበል ዛሬ ከማዳጋስካር በስተ ሰሜን በኩል 200 ኪሎ ሜትር ርቀት ላይ ደርሶ ወደ ኮሞሮስ ደሴት እያመራ እንደሆነ ተገልጿል። የዩናይትድ ስቴትስ የመከላከያ ሚኒስቴር የጣምራ ታይፉን ማስጠንቀቂያ ማዕከል በገለጸው መሠረት እስከ ዛሬ ሌሊት ባለው ጊዜ ውስጥ የትሮፒካል የማዕከል ንፋስ በሰዓት 90 ኪሎ ሜትር ይነፍሳል፣ በሰዓት እስከ 120 ኪሎ ሜትርም ሊሄድ ይችላል ተብሏል። የሰሜን ኮሪያው መሪ ኪም ጆንግ ኡን ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር ለመነጋገር በያዝነው ሳምንት ብላዲቫስቶክ ወደ ተባለችው የሩቅ ምስራቅ የሩሲያ ከተማ ይጓዛሉ። ክሬምሊን ማለትም የሩሲያ ቤተ መንግስት በበኩሉ ሁለቱ መሪዎች በመጪው ሐሙስ እንደሚሰበሰቡ አረጋግጧል። ሰሜን ኮሪያ ከዩናይትድ ስቴትስ ጋር የምታደረገው የኒኩሌር ንግግር ባለበት በቆመበት በአሁኑ ወቅት ማዕቀቦች እንዲነሱላቸው በፑቲን ላይ ግፊት ያደርጋሉ ተብሎ ይጠበቃል። ኪም ጆንግ ኦን ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እና እንዲሁም ከቬትናም፣ ቻይና እና ደቡብ ኮሪያ መሪዎች ጋር በከፍተኛ ደረጃ የታዩ ስብሰባዎች አካሂደዋል። አድማጮች ለሰዓቱ የያዝ ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ካድማ ስንሻገር እንላችኋለን። ጋቢና ቪኦኤ የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ዓለም አቀፉ ማህበረሰብ የሀገሪቱን ወቅታዊ ሁኔታ አስመልክቶ ያለው ግምገማና በአንዳንድ የኢትዮጵያ ተንታኞችና ፖለቲከኞች ከሚንጸባረቀው የተለየ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። በሀገሪቱ ያለው የፖለቲካ አለመረጋጋትም የኢትዮጵያን ፖለቲከኞች በሚያስቡት ደረጃ ለመሆኑን አብራሩት። ከወራት በፊት ያቋቋሙት ከፕራይቬታይሽን ኤጀንሲ አማካሪ ምክር ቤት ጋር በተወያዩበት ጊዜ ነው እስክንድር ፍሬው ዝርዝሩን አድርሶናል በርካታ ዓለም አቀፍ ተንታኞችና አንዳንድ ኢትዮጵያውያን ተንታኞች እንደዚሁም ፖለቲከኞች ወቅታዊውን ሁኔታ የሚመለከቱት በተለያየ መነጽር ይመስላል ዓለም አቀፉ እይታ አምናን ከዘንድሮ ያነጻጽራል አምና ከለውጡ በፊት እንደ አገር ለመቀጠል ሁለት የአስቸኳይ ጊዜ አዋጅ ያስፈለጋትን በአስር ሺዎች የታሰሩባትን በርካቶች የተገደሉባትን በመቶ ሺዎች የተሰደዱባትን አገር ከአሁኗ ጋር ያወዳድራል ሐሳብን በነፃነት መግለጽን ጨምሮ የፖለቲካ ምህዳሩ ጠባብ እንደነበርም ይመለከታል። እናም ያሁኗ ኢትዮጵያ ቢያንስ ከአምናዋ እንደምትሻል የሚተነትነው በዚህ አይነት ንጽጽር ነው። ወቅታዊውን ሁኔታ ከዚህ ተቃራኒ በሆነ መንገድ የሚተነትኑ አንዳንድ ኢትዮጵያውያን ተንታኞችና ፖለቲከኞች መኖራቸው ግን ግልጽ ነው። የእንደዚህ አይነቶቹ ተንታኞች ምልከታ አምናን ከዘንድሮ አያነጻጽርም። መደምደሚያቸውም ቢያንስ ከአምናው የተሻለ ሁኔታ እንዳለ የሚገልጽ አይመስልም። የጠቅላይ ሚኒስትር አብይ አህመድ ተያይትም ይሄንኑ መነሻ ያደረገ ነው። አንዳንድ የመንግስት ተቋማትን በከፊል ወደ ግል ይዞታ ለማዘዋወር እየሰሩ ያሉት ጠቅላይ ሚኒስትር ከቀረቡላቸው ጥያቄዎች አንዱ በወቅታዊ ሁኔታ ምክንያት የውጭ ባለሀብቶች ላይመጡ ይችላሉ የሚል ነበር። በአገሪቱ ያለው የፖለቲካ አለመረጋጋት በአንዳንድ ኢትዮጵያውያን ፖለቲከኞች በሚገለጸው ደረጃ ለመሆኑን ያስረዱት ጠቅላይ ሚኒስትሩ የዓለም አቀፉ ማህበረሰብ እይታም ከእርሳቸው ግምገማ ጋር ተመሳሳይ መሆኑን ያብራሩት አሁን ያለው የፖለቲካ ላለመረጋጋት ፖለቲከኞች እንደሚያስቡት ነው ወይ ኢንቨስተሮች የሚያስቡት ነው ጥያቄ በውስጥ ያሉ ፖለቲከኞች ካላቸው ከፍተኛ የኢንፎርሜሽን ውስንነት ስጋት ይታይባቸዋል። በአፍሪካ ውስጥ ተስፋ ካላት ብንሰራባት ከምታዋጣ ሀገር ተብላ የምታሰበው ኢትዮጵያ ናት። ከጫፍ ጫፍ ዓለምን ብትዞሩ ማንኛውም ኢንቨስተር ይሄን ይነግራቸዋል። እዚህ ያለን ሰዎች ያን አፕሬት ማድረግ አንችልም፣ ምክንያቱም አፕሬት ማድረግ አልተፈጠረብንም ኬት እናመጠዋለን። ዓለም ላይ ያለ ግን የትኛውም አናሊስት ይሄን ይገነዘባል። ስለዚህ አሁን ያለ የኢትዮጵያ ፖለቲካ ሁኔታ ለስራ ይመቻል ብለው ያስባሉ። ግን እሱ ብቻ አይደለም። እሱ ብቻ ሳይሆን አንደኛ ታሪክ ይታያል። ኢትዮጵያ ውስጥ ምን ያክል ኢንቨስተር መጥቶ ተቀምጦ ተዘርፎ ከስሩ ወጣ የሚል ነገር ያያሉ። በንጉሱ ጊዜ የነበረውን የመንግስት ለውጥ ፕራይቬት ሴክተር ያስከተለውን አደጋ የሚያስከትል ትሬንድ ባለፉት 2 ዓመታት አሉ ወይስ የሉም? አንዱ የሚታይ ነገር ነው። ሁለተኛው፣ ሰውን ለምሳሌ ሳኡዲ ላይ በረሃ አካባቢ ለማልማት የሪጌሽን ስራ ሞክረው ነበር። ሀብቱም ማሽኑም ምናምኑም አለ፣ ግን ሰው የለም ሰው የመጣ እንደሆነ የሚፈልገው ቤት የሚፈልገው መኪና የሚፈልገው ደሞዝ ከፍተኛ ስለሆነ አልተሳካላቸውም። ከእኛ አንጻር በጣም ከፍተኛ የሰው ኃይል ስላለ በቀላሉ ስራውን መስራት ይቻላል ብሎ ያስባሉ። ሶስተኛው ኢኮኖሚው እያደገ ያለበት ፌስና የመሸከም አቅሙ ማርኬቱን ጨምሮ ማለት ነው። እኛን ሲያዩ የኢስት አፍሪካን ኢንቴግሬሽን ኦፖርቹኒቲ ያሉ ኢትዮጵያን እንደ ሴንተር ያዩና እዚህ ብናመርት በአቅራቢያችንም ሰፊ ማርኬት አለን ርቀን ለመሄድም በተለይ ባቡሩን ከተጠቀም ያዋጣል፣ ብለው ስለሚያስቡ ብዙዎች ፍላጎት አላቸው። እንደ መንግስትም እንደ ግልም ፍላጎት አላቸው። ለዚህ ጥያቄ ሲነሳ የነበረው እኛም ጋር ጥያቄ ይነሳል። ይህም ሆኖ ግን በጥያቄው የተጠቀሰውን ስጋት ቸል ማለት እንደማያስፈልግ ጠቅላይ ሚኒስትሩ ጠቁመዋል። ኮንሰርኑ ይመስለኝ ውስጣዊ ነገራችንን ካላረጋጋ እና ካላስተካከል የውጮች አንደኛ ደፍሮ አይመጡም፣ ቢመጡም ደግሞ በጉልበት አይመጡም የሚል ነሱ ትክክል ነው። የቤት ማስተካከል አለብን። ካላስተካከል እንኳን የውጭ ሰው እኛ ኮንፊደንስ በሌለን ጉዳይ ሌላው መጥቶ ሊሰራልን አይችልም። ኮንሰርኑ ትክክል ነው። ሀሳቡ ግን ውጭ እንደዛ አይደለም። የጠቅላይ ሚኒስትር አብይ አህመድ መንግስት እየወሰዳቸው ካሉ እርምጃዎች አንዱ የኢኮኖሚ ዘርፍ ማሻሻያ ነው። የዚህ የማሻሻያ ሂደት አንዱ አካል ደግሞ የመንግስት የልማት ድርጅቶችን በከፊል ወደ ግል የማዘዋወር እንቅስቃሴ ነው። በዚህ ሂደት ውስጥ የሚያግዝ የአማካሪ ምክር ቤት ማቋቋማቸውም ይታወሳል። ጠቅላይ ሚኒስትሩ ታዋቂ ፖለቲከኞችን፣ አንጋፋ የንግድ ሰዎችን፣ የኢኮኖሚ ባለሙያዎችንና ሌሎችንም ላካተተው ምክር ቤት እንደተናገሩት ሁሉም ነገር መስመር ይዞ እየሄደ ነው። እናም አትስጉ ያሉት ጠቅላይ ሚኒስትሩ ፉከራው አይሰራም ሲሉም ተናግረዋል። የሚሰሙ ፉከራዎች የሚያሳዩትም አለመቻልን እንደሆነን የጠቆሙት የምክክርን አስፈላጊነት በማንሳትም ከተመካከርን አሁን ያለውን ሁኔታ እንሻገራለን ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ጋቢና ነው እየሰማችሁ ያላችሁት። ከአሜሪካ ድምፅ ራዲዮ ዝግጅታችን ይቀጥላል። በደቡብ ወሎ ዞን የሚገኘው ደላንታ ወረዳ ኦፓል የተሰኘ የከበረ ድንጋይ ሀብት ታድሏል። ሆኖም ከቅርብ ጊዜያት ወዲህ ክብሩ ድንጋይ ለክብሩ የሰው ልጅ የግጭት መንስኤ የሆነ መጥተዋል። ይልናል መስፍን አራጌ በቀጣይ ዘገባው የደላንታ ወረዳ ካሉት ሰላሳ አንድ ቀበሌዎች ሀያ ሰባቱ ከፍተኛ የኦፓል ክምችት ያለባቸው ናቸው። ካለፉት አስር ዓመታት ጀምሮ ማዕድኑ በባህላዊ መንገድ እየወጣ ለገበያ ይውላል። የዚህ አትራፊ ማዕድን ስራ ግን ከቅርብ ጊዜያት ወዲህ የግጭት መንስኤ፣ ያለመረጋጋት ምክንያት የሆነ ነው። በቅርቡ እንኳ መንገድ ያዘጋ ተሽከርካሪ ጎማ እስከ ማቃጠል ያደረሰ ሰልፍና ተቃውሞ ተስተናግዶበታል። የወረዳው ዋና አስተዳዳሪ አቶ ደሳሌ ሞላ ይናገራሉ። ይህ ሀብት በአግባቡ ያልተያዘና በስርአት ያልተመራ ሀብት ነው። የማዕድን ሀብት አስተዳደርና አጠቃቀም ስርአቱ ሲታይ በጠንካ ጋራ ሕግና ስርዓት ለመምራት የሚያስችል ሁኔታ ለመደርጋት በኩል ሰፊ ውስንነት ያለበት በመሆኑ የግጭት ምንጭ የሆነ የሰላምና የደህንነት ስጋት እየፈጠረ በተለይ አሁን ከለውጡ በኋላ ለውጡን መሰረት አድርጎ የሚመጡ በርካታ ጥያቄዎች አሉ። እንደ አስተዳዳሪው በችግሩ ዙሪያ በተለይ ከወጣቶች ጋር ውይይት ተደርጓል። ከተጠቃሚነት ጋር በተያያዘም በርካታ ጥያቄዎች ተሰንዝረዋል። የመጀመሪያው ከቀበሌ ቀበሌ መግባት አለብን። የኦፓል ማዕድን የሌለባቸው ቀበሌ ወጣቶች በተለይ የወገል ጤና ከተማ ወጣቶችና የከተማው አካባቢ ቀበሌ ወጣቶች በቅርብ ከሚገኝ አካባቢ ላይ ሄደ መስፈር አለብን። የፍትሃዊ ሀብት ተጠቃሚነት መረጋገጥ አለበት። ከለውጥ በፊት ጀምረን ጥያቄውን ስናቀርብ ቆይተናል። ከለውጥ በፊት የነበረው ሂደት አላስተናግደንም፣ አሁን ደግሞ በለውጥ ሂደት ውስጥ ያላችሁት ልታስተናግዱን ይገባል የሚል ጠንክር ያለ ጫና ይፈጥር ነበር። ከኦፓል ምርት ጋር በተያያዘ ወጣቶችን በማደራጀት ክት- ምክርና ድጋፍ በመስጠት በኩል ኃላፊነቱን የወሰዱ መንግስታዊ ተቋማት መቀያየርም የአሰራር ግልጽነትን እያሳጣ ነው የሚሉት አስተዳዳሪው፣ ይህም ሌላው የግጭት ምክንያት ነው ብለዋል። በፊት በነበረው ሁኔታ በህብረት ስራ ማህበር የተደራጁት የኦፓር ማዕድን እዛው ቀበላቸው ላይ ያለውን ወጣት አደራጅቶ እዛው ላይ አባላቸውን እያሰፉ እንዲሰሩ ነው የሚፈቅድ የድሮ አሰራር የነበረው። አሁን ደግሞ በቴክኒክና ሙያ ኢንተርፕራይዝ ልማት መስሪያ ቤቱ ደግሞ ማደራጃው እዛ ላይ ማንኛውም ዜጋ ማዕድን ሀብቱን የተዘዋውሩ ሰርቶ የመጠቀም መብት አለው የሚል ደግሞ ይሄ አሰራር አለ። ስለዚህ ሁለቱ ተቋማት አሰራር ጭቅላሽ ያደርጋል። በተለይ የክልል ህብረት ስራ ማህበር ኤጀንሲና ክልል ማዕድን ኤጀንሲው ሁለቱ መስሪያ ቤቶች ተቋማት እየተገፋፉ የመጨረሻ መፍትሄ አልተቀመጠም። የፌዴራሉ ማዕድንና ነዳጅ ሚኒስቴር ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ሚካኤል መንገሻ እንደሚሉት በተለይ ከግልጽነትና ከኃላፊነት ጋር ተያይዘው የሚነሱ ቅሬታዎች በቅርቡ ይፈታሉ። ትልቅ የሪፎርም ስራዎች እየተሰሩ ናቸው። በተቋም ደረጃ ሂደት የሚገለጥ አንድ ኮርፖሬሽንም እየተቋቋመ ነው። እሱ ይህንን አሰራር የሚያግዝ እንደ አስፈላጊነቱ መንግስት ቃል የገባ መንግስት ኮርፖሬሽን ነው ያው አዋጆች እየተዘጋጁ ነው፣ በሁለቱም በማዕድንም በፔትሮሊየምም። ስለዚህ እነዚህ አዋጆች ብዙ ግልጽነት የሌላቸው አሰራሮችን ክሊር ያደርጋሉ። የየተቋማት የተለያዩ አካላት ድርሻቸው በግልጽ ያስቀምጣል። ወረዳው በምግብ ሰብል ራሱን ያልቻለ ከፍተኛ ስራ አጥ ያለበት እንደሆነ ከአስተዳደር ጽሕፈት ቤቱ የተገኘ መረጃ ያመለክታል። በሌላ በኩል ደግሞ ከፍተኛ የኦፓል ክምችት እንዳለው ይታወቃል። ታዲያ ላለፉት አስር ዓመታት ከዚህ ማዕድን ማን ነበር ሲጠቀም የቆየው? የወረዳው ነዋሪ አቶ ደሳለኝ ሞላ፣ የአካባቢው ማህበረሰብ ከማዕድን ሀብቱ በአስር አመት ጊዜ ውስጥ አራት ነጥብ አራት ፐርሰንት ብቻ ነው የተጠቀመው። ቀሪውን ዘጠና አምስት ነጥብ ስድስት ፐርሰንት ለህንድ የሚያቀብሉ ደላሎች እና ህንዶች ናቸው የተጠቀሙበት። ሕግን ያልተከተለ መሰረተ ልማትን ያላመጣ፣ ለመንግስትና ለሕዝብ ግብር የማይከፈልበት ውስኖችን ሀብታ የሚያደርግ ነው ነው የፌዴራሉ ማዕድንና ነዳጅ ሚኒስትር ዘመናዊ የግብይት ማዕከል የደላንታ ወረዳ ከተማ በሆነችው ወገል ጤና ላይ ለማቋቋም የጀመረውን ጥረት የሚቃወሙ ጥቂት ኦፓል አምራቾች በርካታውን ወጣት የተዛባ መረጃ በመስጠት ለግጭ እንዲነሳሳ አድርገውታል። አብዛኛውን አምራች የሚጎዳው ነባሩ አሰራር እንዲቀጥል ቀስቀስ አድርገዋል በማለትም ይወቅሳሉ። ሻይ ሽጠው የሚያድሩ ዜጎች ለሀገራቸው ግብር እየገበሩ በበርካታ ገንዘብ ህዝብን የሚለውጥና ለአካባቢው ህብረተሰብ እድገት የሚሰጥ ማዕድናት በህገ ወጥ ይሰራ ማለቱ መንግስት እንኳን ይሄ በኪስ ሂዱ በኪስ ወጥቶና በትንሽ ኬሳል ሀገር ሊጠቅም የሚችል የዶላር ምንዛሬ ለሀገሪቱ የሚያስገባ ምርጥ የሆነ ኦፓል በህገወጥ ይሰራ ብዬ አይደግትም። የገበያ ማዕከል ወደ ደራንታ የሚመጣበት ዋና ምክንያት እኛ አዲስ አበባ እንድንቀር ስክንዶቹ የመንገድ ችግር የሆቴሎች ችግር የትራንስፖርት ችግር ስለሚገጥማቸው ወደ ደላንታ ስለማይገቡ፣ ምርትህን ሊያወርዱት ነው፣ ዳቦህን ሊያሳጡት ነው፣ በድሮ አሰራር ይቀጥል ብለህ ተነስ ብለው በተገላቢጦች የሚጠቀመውን ማህበረሰብ ቀስቅሰውታል ማለት ነው። ነባሩ አሰራር ይቀጥል የሚሉ ግለሰቦችን ለማግኘት ጥረት ባደርግም አልተሳካልኝም። የግብይት ማዕከሉን የማስጀመሩ እንቅስቃሴ ግን በቅርቡ እንደሚቀጥል የማዕድንና ነዳጅ ሚኒስቴር ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አረጋግጠዋል። ወሎ አካባቢ በነበረው ረብሻ ምክንያት ተቋረጠ እንጂ ፕሮግራም ነበረ። እንደውም እዛ ወረዳ ላይ ግብይት ማዕከል ለማስጀመር በቅርብ እሱን ለማስቀጠል እሳቢ አለ። የአንዱ እዛ ደላንት አካባቢ ነው። ደቡብ ላይ የሚኖር ማዕከል አለ፣ ቤንሻንጉል አካባቢ አለ። እንደዚህ ጋዜጣም አሁን በቅርብ እንጀምራቸውን ትኖች አሉ የግብይት ማዕከሎች ሕጋዊ አሰራርን የሚያጠናከሩ ምርትና ሽያጭን በመረጃ አስደግፈው የሚያቀርቡ ተገቢውን ክትትል ድጋፍና ተጠያቂነት ለማስፈን የሚያስችሉ ናቸው ተብሏል። ከዚህ በተጨማሪም ሚኒስቴር መስሪያ ቤቱ ሌሎች አሰራሮችን እንደሚዘረጋ ጠቁመዋል። ስላኪዎችና ቅርጻቅርጽ የሚሰሩት ከአምስት መቶ በላይ የሚሆኑ የማጥራት ስራ ይሰራል። በሀገር አቀፍ ደረጃ በተለይ ፌዴራል መንግስት የሚሰጣቸውም በአብዛኛዎቹ ስራ ላይ የሉም። አንደኛው ሁለተኛው ስፔሻላይዜሽን የለም ወይም ብሎ በማዕድን የሚል እንጂ ስፔሲፊክ ሆኖ በዚህ የሚል እንትን የለም። እሱ ወደዚህ ልንገባ ነው ም በዚህ ወርስ ከሰላሳ ባለው እነዚህ ከአምስት መቶ በላይ የሆኑ እንትኖችን ስራ ላይ የሌሉትን በህጉ መሰረት የማውጣት እና ያሉትን ደግሞ በአንድ ዘርፍ ብቻ እንዲሰሩ በኦፓል ብቻ ከሆነ በኦፓል በሌላም፣ በሳፋር የመሳሰሉትን ብቻ እንዲሰሩ በማድረግ ስራ እየተሰራ ነው ያለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን እናመሰግናለን። ተከታዩ ዘገባችን በደቡባዊ ክልል መንግስት አስተዳደር ስር በሚገኘው የጊቤ ሸለቆ ብሔራዊ ፓርክ ከሀያ በላይ ጉማሬዎችና ሌሎች ተሳቢ እንስሳት በጥቂት ቀናት ውስጥ ተከታትለው መሞታቸው ተሰምቷል። ስለ ክስተቱ ሀብታሙ ስዩም ከኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የህዝብ ግንኙነት ኃላፊ አቶ ጌትነት ይግዛው ጋር ቆይታ አድርጓል። አቶ ጌትነት እንስሳቱ የሞቱት በመመረዛቸው ሳይሆን እንዳልቀረ ያላቸውን ጥርጣሬ በማጋራት ይጀምራሉ። በፎቶግራፍ ማስረጃ እንደቀረበው ሂባዎቹ ወይም ጉማሬዎቹ በሙሉ ተገልብጠው ሰውነታቸው ባብጦ ነው የሚታየው። ለረዥም ጊዜ ቦታ የሚኖሩበት ቦታ ነው። ኢንቨስቲጌሽኑ ወይም ደግሞ የምርመራ ስራው ካለቀ በኋላ በተፈጥሮ ነው በሰው ነው የሚለው ነገር ይለያል። ግን ያለውን ኢንቫይሮመንት ስታየው ሰው ካልሆነ በስተቀር እድሜልክ የሚኖሩበትን ቦታ በዚህ አይነት መልክ ተመርዘው በቁጥር ደረጃ ሀያ ስምንት የሚደርሱ ጉማሬዎች መሞታቸው ይሄ ማንም ሰው ለሚያዳምጠው ራሱን መልሱን ሊያገኙ የሚችል ነው። ጉማሬዎች ብቻ ሳይሆን አንድ ኮረኮዳይል ወይንም አዞ እንደዚሁ ሞቷል አብሮ እዚያው ጋር። የግቤ ሸለቆ ፓርክ ከተመሰረተ ገና ስምንት ዓመቱ ነው። 3600 ስኩዌር ኪሎ ሜትሮች ስፋት ያለው ሲሆን ከሁለት መቶ በላይ ጉማሬዎች እንደሚኖሩበት ይነገራል። በደቡብ ክልላዊ መንግሥት ሥር የሚተዳደረው ፓርኩ ከቅርብ ጊዜ ወዲህ ሕገ ወጥ ሰፈራ ሲከናወንበት እንደነበረ አቶ ጌትነት ያስታውሳሉ። በፓርኩ ክልል ውስጥ የሚደጋገሙ በብዝሃ ሕይወት ላይ የሚቃጡ ጥፋቶች ሰዎች በስፍራው ኑሯቸውን ለመመስረት ከሚወስዷቸው እርምጃዎች ጋር ሳይያያዙ እንደማይቀሩም ይጠቅሳሉ። እንደሚባለው በወሬ ደረጃ እንደሚያወሩት በጣም ልቅ የሆነ ሰፈር አለ፣ እዛ አካባቢ እርሻም አለ። እንግዲህ እነዚህ በህገ ወጥ የሰፈሩ ሰዎች የሚኖሩበት አካባቢ ከመሆኑ ጋር ተያይዞ የጥበቃው ሁኔታ ያን ያክል የከበደ አይደለም፣ የላላ ነው። በመሆኑም እንደዚህ አይነት ነገሮች ይደርሳሉ ብለን እናስባለን። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ከሚመለከታቸው ወገኖች ጋር ክስተቱ ከታወቀ በኋላ ተጨማሪ እንስሳት እንዳይሞቱ ለማድረግ ጥረት መጀመሩንም አቶ ጌትነት ነግረውናል። ያ የባለስልጣን መስሪያ ቤት ዋና ዳይሬክተር እንግዲህ ከምርምር ጥናት ዲፓርትመንት ኃላፊ ጋር ሆነው ወደ ቦታው ሂደዋል። ስለዚህ በቀጣይ የተረፈ እንስሳ ሲኖር የተረፈውን እንስሳ ደግሞ የእነዚህ የሞቱ እጣ ፈንታ እንዳይደርሳቸው ለማድረግ የክልሉ መስተዳድር ባህል ቱሪዝም ጋር ነው አብረው የሄዱትም፣ ተግባራትን እያከናወኑ ነው። በቀጣይ ይሄ ነገር ሌላ ቀሪ እንስሳቶች እንዳይሞት የማድረግ የጥበቃና የክትትል ስራ እያደረጉ ነው። ዓለም አቀፉ የተፈጥሮ እንክብካቤ ተቋም ጉማሬዎችን በአደጋ ውስጥ ካሉ እንስሳቶች መካከል ይመድባቸዋል። ተቋሙ በሰዎችና ተፈጥሮ ሰራሽ ምክንያቶች መኖሪያቸውን ረግረጋማና ውሃማ ቦታዎች ላይ ያደረጉት እንስሳት ቁጥራቸው ከዓመት ዓመት እየተመናመነ ነው ሲል ያስጠነቅቃል። ሀብታሙ ላጠናከርከው ዘገባ እናመሰግናለን። ተከታትለህ ሌሎች ዘገባዎችንም ታሰማናለን ብለን ተስፋ እናደርጋለን። አድማጮች፣ የምትከታተሉት የጋቢና ቪኦኤ ዝግጅታችን ነው፣ ከአሜሪካ ድምጽ። ተከታዩ ዘገባችን ደግሞ ወደ ድሬዳዋ ይወስደናል። ከአንድ ወር በፊት በተደረገ ሹምሽር የተሾሙት የድሬዳዋ አስተዳደር አመራሮች ከህብረተሰቡ ጋር ውይይት አካሂደዋል። ባለፈው ሳምንት ከሀገር ሽማግሌዎችና የሃይማኖት አባቶች ከንግዱ ማህበረሰብ ከወጣቶች ከሴቶችና ከምሁራን ጋር ዛሬ ደግሞ ከኪነ ጥበብና ሚዲያ ባለሙያዎች ጋር የተደረገውን ውይይት ዘጋቢያችን አዲስ ቸኮል ተከታትሎታል። የተመለከተውን ያየውን እንደሚከተል ያስቃኝናል። በምክትል ከንቲባነት ተሾመው በከንቲባነት እያገለገሉ ያሉት አቶ መሀዲ ጊሬና ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የሆኑት አቶ ከድር ጀውሀር ካለፈው ሳምንት ሐሙስ ጀምሮ እስከዛሬ ሰኞ ድረስ ከልዩ ልዩ የህብረተሰብ ክፍሎች ጋር ውይይት አድርገዋል። የውይይታቸው መነሻ በፌዴራል ደረጃ ጭምር ድሬዳዋ ላይ የተደረገው ግምገማ ውጤትና በቀጣይ ሊከናወኑ የታሰቡ ተግባራት ላይ ያተኮረ ነው። የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ተፈራ ድርበውና አቶ መለስ አለም የድሬዳዋ አስተዳደርን ተቋማት በጥልቀት በመፈተሽ እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎችን በማወያየት የችግሮችን አጠቃላይ ሁኔታና መሰረታዊ ጉድለቶችን ከለዩ በኋላ ችግሮችን ለመፍታት የሚያስችል አቅጣጫ ማስቀመጣቸውን ምክትል ከንቲባና የንግድና ኢንዱስትሪ ቢሮ ኃላፊ የሆኑት አቶ ከድር ጀዋር በመድረጎቹ ያቀረቡት ሰነድ ያመለክታል። ይህ በፌዴራል ደረጃ ያለው የበላይ አመራር ችግሩን በጥልቀት ቀርቦ ከገመገመ በኋላ አንድ አብይ ኮሚቴና ሶስት የተለያዩ ግብር ኃይል ተቋቁሞ እቅድ ታቅዶ ወደ ተግባር እንዲገባ ማድረጋቸውም ተገልጿል። በሶስቱ ግብረ ኃይል የሚከናወኑ ተግባራት የፖለቲካ ሪፎርም ማካሄድ፣ የመልካም አስተዳደር ና የልማት ስራዎች ማከናወን ና በሶስተኛ ደረጃ ደግሞ የጸጥታ መዋቅር ማጥራት ና ማጠናከር እንዲሁም የሕግ የበላይነትን የማረጋገጥ ስራዎች እንደነበሩ የምክትል ከንቲባው ሪፖርት ያመለክታል። በእነኚህ ሶስት ዘርፎች የተከናወኑና ሊከናወኑ የታሰቡ ስራዎችም በሰነዱ ተመላክተዋል። እንደ አቶ ከዲር ገለጻ ከፍተኛና መካከለኛ አመራሩ መገምገሙን ከአቅምና ከስነ ምግባር አንጻር ያሉባቸው ችግሮች ሁሉ መፈተሻቸው ተመልክቷል። ከጸጥታ ኃይሎች አንጻርም ያድሏዊነት ችግር እንዳለባቸው፣ ወንጀልን የመከላከል ስኬታቸው እያሽቆለቆለ መሄዱን እና ሌሎችም ችግሮች በግምገማ መገኘታቸውን ገልጸው ያስተዳደሩን የፖሊስ አዛዥ ከኃላፊነት በማንሳት በምትኩ ሌላ ኮሚሽነር መመደቡን አስታውቀዋል። የፖሊስ መዋቅሩን የማጥራትና የመገምገም ስራም የፌዴራል ፖሊስ ምክትል ኮሚሽነር ጄኔራል በሚመራው ግብረ ኃይል እየተመራ መሆኑን አቶ ከዲር አስታውቀዋል። ከመልካም አስተዳደር አንጻር በህብረተሰቡ የሚነሱ አንኳር ችግሮችን በምክትል ከንቲባው በዝርዝር ቀርበዋል። በእነኚህ መድረኮች ተሳታፊ የነበሩት ልዩ ልዩ የህብረተሰብ ክፍሎችን በርካታ ጥያቄዎችን አንስተዋል። በዋናነት የተደጋገሙ ጥያቄዎች ከህግ የበላይነትና ጸጥታ አንጻር የነበሩ ናቸው። ድሬዳዋ የኖርኩ ሀምሳ አምስት ዓመት ነው። ይሄ ያላዩም ሀምሳ አምስት ዓመት አሁን አያው ድሬዳዋ ለሚል ሞርድሻ የሆነ መጣ። ይሄ ጦርነት ነው። ከየድ መጣ የረብሻው ግብር ምናምን ምናምን፣ በኋላ ነው ሰው መገዳደል፣ ሰው መቃጠር፣ ሰው እንደፈስቶ ማረግ። ምን አመጣ ግን ፍቅር ያለው ትቢረባ። ይሄ አማራ ነው፣ ይሄ ኦሮሞ ነው፣ ይሄ ውራጌ ነው አይባልም ነበር። እኔ እንደምነሱ የትብረባ ስባ ፍቅር አለ። እስካሁን ግን ከውጭ የሚገባ ነው መሰለኝ ይሄ ነገር የሚፈጠረው። ሰላም ካገየ ነው ስራ የምናገኘ። ሰላም ካገየ ነው ሁሉ ሰው የሚመጣው ሰላም ሰላም ካለ ነው ገሰብ እናገኘው። ሰላም ካለ ነው ግብር ብንከፍለው። ድሬዳዋ ባለፈው አመት በሶማሌ ክልልና በኦሮሚያ ክልል መካከል በነበሩ ግጭቶች የተፈናቀሉትን ተቀብላ ስታስተናግድ የነበረች ቢሆንም በዚህ አመት ግን በከተማዋ ና በቅጥር ቀበሌዎች በጎሳ ና በብሔር በተነሱት ግጭቶች በርካቶች ሞተዋል፣ ተፈናቅለዋል። በሃይማኖት በዓል ና በሃይማኖት ተቋማትም ትንኮሳ የሚፈጽሙ ተከስተዋል። በሌላ በኩል የህግ የበላይነትን ከማስከበር አንጻር የድሬዳዋ አመራሮች ሲያጠፉ ለምን እርምጃ ይወሰድ የሚሉ ጥያቄዎችም ቀርበው ነበር። እኔ ድሬዳዋ ተወልጄ ያደኩት አሁን የቀረበው ጉዳይ ሳይ በጣም ነው የሚያሳዝነው እውነት። ይህን ያህል ችግር ተፈጥሮ ከሆነ እኔ የተወሰኑትን አላቃቸው። እዚህ ከተማ ውስጥ ነው ያለሁት፣ ግን ምንድነው የተወሰደው እርምጃ? አመራሩ ይህን ያህል ወርዶ በጎሳ በቡድን የተያደበ ይህን ችግር ከፈጠረ ምን የተወሰደ እርምጃ አለ? ሰዎች ቅድም ሲገለጽ እንደነበረው ዝውር የሚዛወረው አንድ ቦታ የነበረ ቢሮ ላፊ አንዱ ቦታ ይዘውራል፣ በጠፋት ወጥፋት ቀበሌ የነበረ አንዱ ይዘውራል። ስለዚህ ከላይ የተባለ ባለስልጣን ይህን እርምጃ ተወሰደ ሲበላ አትሰማ አናየም። በዚህ ጉዳይ ላይ አሁንስ አንድ ወር ሙሉ ግምገማ ተካሄደ። ምን የተወሰደ እርምጃ? ከመሰረተ ልማት፣ ከዳቦ ከዘይት፣ ከስኳር፣ ከስራ እድል፣ ከዋና ፍሳሽ፣ ከጎዳና ተዳዳሪዎች፣ ከመንግስት ተቋማት አገልግሎት አሰጣጥና በዋናነት ደግሞ ከስራ አጥነት አንጻር ተደጋጋሚ ጥያቄዎች ቀርበዋል። መድረኩን ሲመሩ የነበሩት በምክትል ከንቲባ ማድረግ የከተማዋ ከንቲባ ሆነ የተሸሙት አቶ መሀዲ ጊሬ የመንግስት አመራሮችን ተጠያቂ አለመሆን በተመለከተ ማንም ከህግ በላይ አይደለም፣ ካጠፋን እንጠየቃለን፣ ሌሎች ሲያጠፉም እንጠይቃለን ብለዋል። እስካሁን ምን እርምጃ ወስዳቸዋል? ሁሉም ሲያጠፋ ከስልጣን ብቻ እየወረደ ህዝብ ውስጥ ገብቶ አሁንም መርዝ እየረጨ ነው የሚል ነገርም አለ። በእርግጠኝነት ከሌሎ ያስቀመጠው ነገር አለ። እከሌከሌ ብለንም እዚህ አንገልጽም። በእርግጠኝነት ግን የሚጠየቁ አካላት አሉ። በተደረገው ግምገማ መሰረት አቃቤ ሕግና ፖሊስ ስራቸውን ጨርሰው በፍርድ ቤት ማስሪያ ትእዛዝ ብቻ መውሰድ ነው የቀራቸው። ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የሆኑት አቶ ከድር ጀዋርም የአስተዳደሩ ፖሊስ ኮሚሽን ኮሚሽነር ከመቀየራቸው ባሻገር የአስተዳደሩ ፖሊሶችም ለሶስት ወራት በንድፈ ሀሳብና በተግባር ስልጠና እንዲወስዱ ይደረጋል ብለዋል። ሆኖም በዚህ ሂደት ተጽዕኖ ፈጣሪ ኃይሎች በወገንተኝነት የሚያደርጉት እንቅስቃሴ በራሱ ክፍተት አለበት ብለዋል። የፖሊስ ተቋም ብዙ ጊዜ ይወቀሳል። እውነት ለመነጋገር ይሄ ከተማ መከላከያ እንዲመራ ነው አንፈልግም። በራሷ በአስተዳደሯ በፖሊስ መመራት አለበት የሚል ነው። ችግር ያለባቸው በችግሩ እየተጠራ ይሄዳል። ግን አብዛኛው ሶማሌ ጋር ሲኬድ ፖሊስ ደበደበኝ ይላል፣ አማራው ጋር ሲሄድ ፖሊስ ደበደበኝ ይላል፣ ኦሮሞ ጋር ሲሄድ ፖሊስ ደበደበኝ ይላል። እሺ ፖሊስ አልደበደበኝ የሚል አካል ሁሉም ጠንካራ ሰው ምንም ማድረግ አንችልም። በዚህ ነው አሁን ኮንፊደንስ እያጡ የመጣው እውነት ለመነጋገር ሲታሰሩ እኛም ኡኡ ብለን ኦሮሞ ታሰረ ብለን ኦሮሞ የሆነው አመራር ለኦሮሞ ለማስወጣት ዘንድሮታለ ሶማሌ ሲሆን ሽሌም ተሰብስቦ ለሶማሌ ለማውጣት ከአማራም ሲታሰሩ የሃይማኖት አባትን ጭምር ተያይዞ ታዲያስ እንዴት ነው? ሌባ ወይም ቦዘኔ የምንላቸው ከአመራር በላይ ጉልበት የማይኖረው ህዝብ ውስጥ ወርዷል፣ የራሱን ጥቅም ለማስከበር በስድስት ዙር ከተካሄዱ ውይይቶች የተገኙ ግብአቶች ተለቅመው በግብአትነት እንደሚውሉ የተናገሩት የኮሚኒኬሽን ቢሮ ኃላፊው አቶ ስቀ ያስታፈሰ የፊታችን ሮብ የማጠቃለያ መድረክ እንደሚኖር በተለይ ለቪዮ አስታውቀዋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ ሳይንስ በደቂቃ አጥኚዎች ይህንን ብለዋል። የምትመገቡት ምግብ ብቻ ሳይሆን የምትመገቡበት ሰዓትም በልብ ህመም የመሞት ዕድላችሁን ከፍ ሊያደርገው ይችላል። የአሜሪካ ልብ ጥናት ኮሌጅ ቁርስን መዝለል በልብ በሽታ የመሞት ዕድልን ከፍ እንደሚያደርግ ማስረጃዎችን አቅርቧል። በአውሮጳ የልብ በሽታ መከላከል ጥናታዊ ምድብ ላይ የወጣ ሌላ ግኝት ደግሞ ቁርስን ካለመብላት ወዲያ ከመኝታ ሰዓት በፊት ከባድ ምግብ መመገብ በልብ ህመም የመሞትን አስከፍ ፊጣ ከፍ ያድርጋል ይላል። አጥኚዎች ከተመገባችሁ በኋላ ቢያንስ ለሁለት ሰዓታት ወደ መኝታ አታምሩ ሲሉም መክረዋል። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ቀጣዩ ዝግጅታችን ጋቢና ሙዚቃ ነው። ያደሳ ሰዓሊ ነው የሙዚቃ ግጥም ይጽፋል። አሁን ደግሞ አንድ ሙዚቃ ሰርቷል። የጋቢና እንግዳ ነው። ሙዚቃውን ይጋብዘናል። ሙዚቃው እንግዲህ ያው ብዙ ጊዜ እንደሚባለው አርቲስት ከሙ በሀገራችን ውስጥም ሆነ በኮሚኒቲ ውስጥ ያሉ አንዳንድ ችግሮችን በመፍታት አንጻር ወይም ችግሮችን አጉልቶ በማሳየት በማፋቀር በማቀራረብ ላይ ትልቅ ሚና ስለሚጫወት አሁን ሀገራችን ውስጥ ያሉ ሁኔታ ትንሽ እየረበሸኝና ሁላችንንም አካሄዱ ጥሩ እንዳልሆነ እየታየን ስለሆነ በዚህ አጋጣሚ እንደው ከፖለቲካው አንዳንድ ጊዜም ቀድቀዝ ብለን ሀገራችንና ወንድም እናቶቻችንን እንድንጠብቅ እንዲረዳ ብዬ ያርጉባባል በዚህ አለ አንድ ሰው ጎሳውን በመውደዱ በማክበሩ ካልቸሩን በመከተሉ መጥፎ ሰው አይደለም። ነገር ግን በዛ የተነሳ ሌሎችን ሰዎች የሚጎዳና ሌሎችን ሰዎች የሚያባረር የሚያፈናቅል ከሆነ ዘረኛ ሆነ ማለት ነው እና ትክክል አይደለም እና ከመጀመሪያው እኛ ስንኮተጉት የነበረው ይሄ ዘርና የዘረኝነት ነገር እንዳይምታታ የሚል ነው። አሁንም በሀገራችን ውስጥ የምናያቸው ብዙዎቹ ችግሮች የተፈጠሩት በዘርና ዘረኝነት ያለባቸው ሰዎች በሚያደርጉት ነገር ነው። ግን ዘሮች የተጠቁ እንዳይሆን እንዳይሄዱ

ሰላም ይስጠን የሚለውን ከልቤ እናገር እፈልጋለሁ። አመሰግናለሁ። ሰላም ይስጠን የዋድን የአከባበር ላይ ልየ ያደሳ ቦጃን ነው የሰማችሁት። እንግዲህ አድማጮች፣ የዛሬ ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሀብታሙ ስዩም ነበር። ደህና ምሽት። ፕሮግራማችን በቴክኒክ ሲያቀናብር የነበረው ደግሞ ሞክቤል ያ ቤሮ ነው። በዚሁ ፍቅር ይስጠን በሚለው በያደሳ ዜማ እንሰናበታችኋለን።